በሀገሪቱ በተካሄደው በብሔራዊ ሶስተኛ ዙር ምርጫ ወቅት ከህፃን እስከ አዛውንት ላይ የተፈጸመውን የጅምላ ግድያ ይላል፣ በጋራ ያሰራጩት ጽሑፋቸው በሐዘን የሚያስታውሱበት የሰማዕታት ዕለት ለመዘከር በምህፃረ ቃሉ በመእያድ ቅጥር ግቢ ውስጥ ስርዓቱን አከናወኑ። ዕለቱን አስመልክቶ የምእያድ ፕሬዚዳንት ዶክተር በዛበ ደሚሴ ያስረዱት

በ1997 ዓ ም ሰኔ አንድ ቀን በኢህአዴግ ታጣቂዎች ተለባ የሆኑ የንጹሐን ዜጎቻችንን የመስዋዕትነት ቀን በዚህን ቀን ለማስታወስ ነው። አሁን እዚህ እየተሰበሰብ ነው። እንግዲህ እዚህ ላይ መገለጽ ያለበት ነገር ቢኖር፣ እኛ እነዚህን ለሰላማዊ ትግል ሲሉ ህይወታቸውን ያጡትን አብዛኞቹ ወጣቶች ናቸው፣ ወንዶችም ሴቶችም

ለምንድነው አሁን እናንተ በየጊዜው የምታስታውሱት ተብሎ ጥያቄ ቢቀርብ እነዚህ ሰዎች በአገራችን በኢትዮጵያ ውስጥ ሰላማዊ ትግል እንዲዳብር ህይወታቸውን ሰጥተዋል። እነዚህ ሰዎች አሁን እኛ እዚህ ቆመን ውይይት የምናደርገው እነሱ ታግለው የዴሞክራሲን ጭላንጭል እንዲከፈት ለማድረግ ነው። ጥቁር ጨርቅ በሰውነታቸው ላይ ደርበው

ሐዘናቸውን ለመግለጽ ከመጡት ታዳሚዎች ዕለቱን በማስታወስ ስለተሰማቸው የሚሉት አላቸው።

97 ዓመተ ምህረት ሰኔ ወር ላይ ወገኖቻችን የተጨፈጭፉበትን ቀን ለማሰብ ነው። በዛን ወቅት እንደሚታወቀው ምርጫውን ተከትሎ ሰላማዊ ሰልፍ የወጡ ወጣቶች ነበሩ። ከ አስር ከ12 ዓመት ጀምሮ ወጥተው የነበሩ ልጆች ነበሩ። እና እነኛ ልጆች እንግዲህ ማንም መፍረድ እንደሚችለው ምንም ነገር የሌላቸው እስክሪፕቶ እንኳ ያልያዙ ልጆች ናቸው። 97 ሰኔ አንድ የተፈጸመውን አዲስ አበባ ከተማ ውስጥ የተፈጸመውን ህዝባዊ ጨፍጨፋ ምርጫውን ተከትሎ በነበረው እንቅስቃሴ ላይ የሞቱት

ጓደኞቻችን ለማስታወስ ነው። እንግዲህ በዛን እንደት ትክክል ምን ያህል ሰው እንደሞተ ለማወቅ በጣም አስቸጋሪ ቢሆንም በአንድ ሪፖርት እንዳየሁት ሰብዓዊ መብቶች ጉባኤ ቱባ ወጣው መግለጫ ወደ ሰላሳ አምስት ሰዎች መገደላቸውን፣ ሰላሳ አምስት ሰዎች በጥይት መደብደባቸውንና በዱላ መደብደባቸውን፣ በጣም ብዛት ያላቸው ሰዎች በእስር እንደተዳረጉ ሪፖርት ይገልጻል። በአጋጣሚንም የዛ ቀን የዚሁ ሰለባ ነበርኩኝ። እስረኛ ነበርኩኝና ይህንን የሰቆቃ ቃል ለማስታወስ ነው ጌታቸው